የኢጋድ አባል ሀገራት መሪዎች በደቡብ ሱዳን የቀጠለውን ውጥረት አስመልክተው ያደረጉት የበይነ መረብ ስብሰባ ሁኔታው እንደሚያሳስባቸው የገለጹበትና ችግሩን ሊፈቱ ይችላሉ ያሏቸውን የመፍትሄ ሀሳቦችም ይፋ ያደረጉበት ነው። ረቡዕ መጋቢት 3 ቀን 2017 ዓ ም የበይነ መረብ ስብሰባ ያካሄዱትና በዚያን ቀን ምሽት የአቋም መግለጫ ያወጡት መሪዎቹ የደቡብ ሱዳን መሪዎች ውይይት እንዲጀምሩ ጠይቀዋል። የደቡብ ሱዳን መንግስት የታሰሩ ባለስልጣናትን እንዲፈታም ጥሪ አቅርበዋል። በደቡብ ሱዳን የተፈጠረውን ውጥረት ተከትሎ የምክትል ፕሬዚዳንቱ ሪክ ማቻር አጋር የሆኑ ባለስልጣናትና ወታደራዊ መሪዎች መታሰራቸው ይታወቃል። የአሜሪካ ድምጽ ያነጋገራቸው በደቡብ ሱዳን የጁባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር መልሃ ራውት የታሰሩት ባለስልጣናት መፈታት ውጥረቱን ለማርገብ እንደሚጠቅም ያምናሉ። እነዛን ቡድኖች መፍታት በጣም አስፈላጊ ይመስለኛል ምን አይነት ክስ እንዳለባቸው አናውቅም። ነገር ግን እነሱን መፍታት ውጥረቱን ለማርገብ ቁልፍ ከሆኑ ጉዳዮች አንዱ ይመስለኛል። ምክንያቱም የታሰሩት ሰዎች የመንግስት ሚኒስትሮችና የጦር አዛዦች ናቸው። ባለፈው ረቡዕ በተካሄደው የመሪዎች ስብሰባ መክፈቻ ላይ የተናገሩት የኤጋድ ዋና ጸሐፊ ወርቅነህ ገበየሁ በደቡብ ሱዳን ያለው ውጥረት መነሻ መጋቢት 26 ቀን 2017 ዓ.ም በአፐር ናይል ግዛት ናስር አካባቢ በሚገኝ የደቡብ ሱዳን የመከላከያ ኃይል ካምፕ ላይ የተሰነዘረው ጥቃት ነው። በዕለቱ ነጭ ጦር የተሰኘው ታጣቂ ቡድን አባላት የሆኑና ቁጥራቸው ወደ 6000 የሚገመት ተዋጊዎች የጦር ካምፑን መቆጣጠራቸውንና ከፍተኛ ጉዳት ማድረሳቸውን የመንግስት ኃይሎችም እንዲበታተኑ ማድረጋቸውን ዋና ጸሐፊው አስረድተዋል። ይህ የተፈጠረው ደግሞ በደቡብ ሱዳን መንግስት ውስጥ ያሉ አመራሮች እርስ በርሳቸው በግጭት እንደማይፈላለጉ ዋስትና ከተሰጣጡ ከአንድ ቀን በኋላ መሆኑን ጠቅሰዋል። የደቡብ ሱዳን መንግስት የምክትል ፕሬዝዳንቱ ሪክ ማቻር አጋር የሆኑ የጁባ ባለስልጣናትንና ወታደራዊ መሪዎችን በቁጥጥር ስር ያዋለው ከዚህ በናስር አካባቢ ከተፈጠረው ክስተት በኋላ ነው። አሁን ደቡብ ሱዳንን እየመራ ያለው መንግስት የተመሰረተው በጎርጎሮሳውያኑ የዘመን አቆጣጠር በ2018 ዓ ም በተደረሰው የሰላም ስምምነት የስልጣን ክፍፍል ቀመር መነሻነት ነው። ለአምስት ዓመታት የዘለቀውን ግጭት ባስቆመው በዚህ የሰላም ስምምነት መሰረት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት በኃላፊነታቸው ሲቀጥሉ፣ በ2013 ዓ ም እሳቸው ከምክትልነት ያነሷቸውና መፈንቅለ መንግስት በማሴር የከሰሷቸው ተቀናቃኛቸው ሪክማቻር ተቀዳሚ ምክትል ፕሬዝዳንት ሆነዋል። ሌሎች የሚኒስትርነት ቦታዎችንም በዚሁ መንገድ ተከፋፍለዋል። የጁባ ዩኒቨርሲቲው ፕሮፌሰር መልሃራውት እንደሚሉትም በደቡብ ሱዳን ያለው የጸጥታ ችግርና ሰሞኑን የሚታየው ውጥረት ዋነኛ ምክንያት አሁን ያለውን የደቡብ ሱዳን መንግስት በመሰረቱት ሳልቫኪር መያርዴትና ሪክ ማቻር መካከል በ2018 የተፈረመው የሰላም ስምምነት አተገባበር መጓተት ነው። ስምምነቱን የፈረሙት ወገኖች ከትግበራው በተለይ ደግሞ የጸጥታ መዋቅሩን አደረጃጀት ከሚመለከተውና በጣም አስፈላጊ ከሆነው ክፍል አንጻር በጣም በዝግታ እየተጓዙ ነው። አንድ የጦር ኃይሎች ጠቅላይ አዛዥ ብቻ ቢኖረን ኖሮ መሳሪያ የያዘን ነገር ግን በአገሪቱ የጸጥታ ኃይሎች ስር ያልተደራጀን ቡድን ሁሉ ኃይል በመጠቀም ጭምር ትጥቅ ማስፈታት ይችል ነበር። የኢጋድ ሚኒስትሮች የደቡብ ሱዳን ንዑስ ኮሚቴ የተሰኘው አካል ወደ ጁባ እንዲጓዝና አካታች ውይይት ሊካሄድ የሚችልበትን መንገድ እንዲገመግም ኃላፊነት እንደተሰጠው የአካባቢው ሀገራት መሪዎች ገልጸዋል። የኢጋድ የደቡብ ሱዳን ልዩ መልእክተኛም ከሁሉም የታጠቁ ኃይሎች ጋር የሚያደርጉትን ውይይት እንዲያፋጥኑ እንደተነገራቸው ጠቁመዋል። ፕሮፌሰር መልሃራውትም በደቡብ ሱዳን ያለውን ውጥረት ለማርገብና ተጨማሪ ግጭት ለማስቀረት የሚደረገው ጥረት መቀጠል እንዳለበት ተናግረዋል። በደቡብ ሱዳን ሌላ ጦርነት ማስተናገድ አንችልም። በቀጠናችን በአፍሪካና በአጠቃላይም በዓለም አካባቢዎች አሁንም በርካታ ለመረጋጋቶች አሉ። እንደ ደቡብ ሱዳን ያለች አዲስ አገር ማተኮር ያለባት በልማት እንደዚሁም ለነፃነት በተደረገው ትግል ወቅትና በኋላም እንደ አውሮፓውያን አቆጣጠር በ2015ና በ2016 በራሳችን የውስጥ ቀውስ ጊዜ የተፈጠረውን ቁስል በመፈወስ ላይ ነው። ያ ከበቂ በላይ ነው። በደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና በተቀዳሚ ምክትል ፕሬዝዳንቱ ሪክ ማቻር መካከል የተፈጠረውን አለመግባባት ተከትሎ ዩጋንዳ ልዩ ኃይሏን በዋና ከተማዋ ጁባ ማሰማራቷን የአገሪቱ ጦር አዛዥ ማክሰኞ መጋቢት ሁለት ቀን 2017 ዓ ም አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቅዳሜ የካቲት 29 ቀን 2017 ዓ ም ይህንኑ የደቡብ ሱዳን የጸጥታ ሁኔታ መነሻ በማድረግ ባወጣው የጉዞ ማስጠንቀቂያ የአስቸኳይ ጊዜ ሰራተኞች ያልሆኑ የመንግስት ሰራተኞች በሙሉ ከደቡብ ሱዳን ዋና ከተማ እንዲወጡ አዟል። ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ